በአባይ ተፋሰስ ጉዳይ የተጀመረው ጉባኤ በግብፁ የውጭ ጉዳይ ሚኒስትር ሳሚ ሹክሪ የሱዳኑ አቻቸው ገና አዲስ ከተሾሙ ሰዓታት ብቻ ያስቆጠረ በመሆኑ እዚህ አዲስ አበባ ጉባኤ ለመሳተፍ የመጡት ምክትላቸው ሞሐመድ አብደላ ናቸው። የሁለቱም ልዑካን ከፍተኛ ባለሥልጣናት እና የውሃ ሀብት ሚኒስትሮቻቸውን ያካተተ ነው። በዚህ ችሎት ድርድሩ እየተካሄደ ሲሆን በአጭሩ የመክፈቻውን ንግግር ያሰሙት ያስተናጋጀው ሀገር የኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ናቸው። በአዲስ አበባ ይህንን ጉባኤ ስናስተናግድ ኢትዮጵያ ያላትን ከልብ በመነጨ ቅንነትና በሙሉ ተስፋ ነው በተቀረጹት ነጥቦች ላይ እና ስምነቶች ይህንን ጉባኤ ስንከፍት የወንድሞቻችን እና የህዝቦቻችንን እንዲሁም የመሪዎቻችን ራዕይ እሙን እንደሚሆን ነው በዚህ በአዲስ አበባ ቆይታችሁ መልካም የሥራ ምዕራፍ እንዲሆንላችሁ ከልብ በመመኘት ነው። የግብፁ የውጭ ጉዳይ ሚኒስትር ሳሚ ሹክሪ በቅርብ ጊዜ በሀገራቸው በአባይ ተፋሰስ ጉዳይ ገንቢ ስምምነት በተደረሰበት ማግስት ተቃውሟቸውን እንዳሰሙ ይታወቃል። በዚህ በአዲስ አበባ የሦስትዮሽ ጉባኤ መገኘታቸው አቋማቸው ምን ሊመስል እንደሚችል ጥያቄውን ያቀረብኩላቸው በእስያ፣ መካከለኛው ምስራቅ እና በአረበኛ ተናጋሪ ዓለም የፖለቲካ የመጽሔትና የዜና ተንታኝ ወኪል ለሆኑት ለማመድ ጣሃ ነው። አለመግባባት ያለ በሁለት ነጥቦች ናቸው። አንደኛ ግብፅ የምትፈልገው ቴክኒካል ኦፊስ የኮንሳልተን የፈረንሳይ ያደረጉት እንዳለ ይተላለፍ የእሳቸው የሰጡት ሀሳብ ተግባራዊ የሆን ነው የሚሉ ፣ ሁለተኛ ደግሞ የግብፅ ጥያቄ 59 ተፈራረሙት አግሪመንት ኢትዮጵያ ማጽደቅ አለበት የሚሉ ነው። ይህ ቀኝ ገዢዎች በነበሩት የተፈረመውን ውል መጥቀሱ በአሁኑ ዘመን ይሰራ እንደሆነ እና በኢትዮጵያ በኩል ይህ ውል እንዴት እንደሚታይ ባለሙያው ገልጸዋል። ሱዳን እና ኢትዮጵያ እንደሚሉት ይሄ የቴክኒካል ኮሚቴና የኮንሳልት ፈረንሰኛ የሰጡት ይሄ ምክሬናው ሀሳብ ነው የግድን አይደለም መፈጸም እንደ ሀሳብ ነው፣ አስገዳደ አይደለም። በአግሪመንት የተፈረረ ማለት ነው። ሁለተኛ ኢትዮጵያ የምትለው 59 በሱዳንና በግብጽ ውሃ መቃቀል የሆነ ለሁለት ሀገር የሚመልከተው ነው። ኢትዮጵያ አልፈረመትም፣ አይመልከታትም። ለዚህ ምክንያት ኦልሬዲ ግድቡ ሰባ በሞተ ወደ ላይ አልፈዋል። የጠፋ ጊዜ ላይ ነው ውይይት የሚዳረጉ ብዙ ውጤት ይመጣል ብዬ አላምን። ምክንያቱ ግብጾች እዚህ የሚናገሩ ሌላ ነው፣ እዛ የሚናገሩ ሌላ ነው። ለዚህ ምክንያት ያው 55 ሚሊያር የውሃ ግብጽ ያለው እሱ ብቻ ይጠበቅልኝ ያሉ ናቸው። ለዚህ ምክንያት በድርድሩ ላይ አንድ ሀሳብ ይደርሳሉ ብዬ አምናለሁ። በዚህ አቅጣጫ ይህን መሰል መሰረተ ሀሳብ ከተንሸራሸረ የግብፁ ባለስልጣን አቋም ጉባኤውን የማራዘም ሂደት አመላክት ይሆን? ኡጋንዳ ውጭ ጉዳይ በአራት ቀን ካይሮ ቪዚት ሲያደርግ የግብጽ ውጭ ጉዳይ ሱዳንና አብሬ ሆኖ ይሰናከላሉ አብሬ መስራት አንቻለም ይላል። ግን በምን ላይ ነው? 2010 እዛ ላይ የተደረገ እሱ ንደግፋላ አሉ። በዚህ በፊት አንደግፈም አሉ። ግብጾች ወጭ ጉዳይ ትክክል ምን እንደምፈልግ አልወሰንም። የምፈልጉት የውሃ አግሪመንት ነው ወይም የግድቡ ነው ስለግድቡ ይሄ የተጨረሰ ነው። ኢትዮጵያና ሱዳን እና ግብጽ ተሰማሙት። ኮንሳልት ሰጥቷል። ይሄ ኮንሳልት ሐሳብ ሰጥቷል። በሁለት ጠናት ማለት ነው። ዋና ኢትዮጵያ ያው ግድብ ስታድርግ በስንት አመት ነው ውሃ የሚሞላ የሚሞላበት ጊዜ ግብጽ እንዳትጎዳ፣ ይሄ ደግሞ ጋራንቲ ተሰጥቷቸዋል። በጠናት የተደረገ ለዚህ ምክንያት ግብጾች አለ ጠናት አለ እንት ነው ይሄ የኛ መብት የጠበቅ በዚህ ወረቀት እንደይፈረመላቸው ነው የሚፈልጉ ኢትዮጵያ ደግሞ አልፈረማ አለ። ጌታቸው ተድላ ለጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ